ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ አራት ሰዓት በሃያ ሁለትና በሃያ አምስት መካከለኛ ሞገድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ¶¶ የኢትዮጵያ ኢኮኖሚ በበጀት ዓመቱ 11.3 ከመቶ እንደሚያድግ የተተነበየ መሆኑን ጠቅላይ ሚኒስትሩ ተናገሩ። የሚገኘውን የመንግስት ገቢም ሆነ የቁጠባ ገንዘብ ውጤታማ ከብክነት የጸዳና በግልጽ ቅደም ተከተል ጥቅም ላይ ለማዋል የጀመርነው ጥረት አጠናክረን መቀጠል ያለብን ይሆናል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይደመጣል። ዜናው፣ መጽሔቱ፣ አስተያየቶቻችሁና መዝናኛ ክፍለ ጊዜው ግማሹን ሰዓት ወስደው እንዳበቁም ለዛሬ ሐሙስ በሁለተኛው አጋማሽ መደበኛዎቹ የባህል መድረክና ተፈጥሮ አካባቢ፣ ሳይንስና ህይወት እንዳሉ ሆነው በቅድሚያ ግን ሁለት ልዩ ቅንብሮች ማለትም የኢትዮጵያ ጠቅላይ ሚኒስትር ባቀረቡት የኢኮኖሚ ሪፖርትና ስለ ኤርትራ ስለሰጡት አስተያየት ትንታኔ እናቀርባለን። እንደምናምሽታችኋለ አድማጮቻችን። የምናስተናግዳችሁ አዲሱ አበበና ቆንጂት ታየነን። ፕሮግራማችንን ቴሌላይም ባክ ይመራዋል። የሐሙስ ሚያዝያ 16 2006 ዓ ም ፕሮግራማችንን እንደተለመደው በዓለም ዜና እንጀምራለን። መንግስታቸው ካደጉ ሀገሮች ለሚገኝ እርዳታ ሲል የፖሊሲ ለውጥ አድርጎ እንደማያውቅ የጠቀሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደፊትም በዚህ መንገድ የሚመጣ ለውጥ እንደማይኖር ገልጸዋል። ጠቅላይ ሚኒስትሩ ይህንን የገለጹት ባወጣችው የተመሳሳይ ጾታ ግንኙነት ሕግ ምክንያት በዩጋንዳ ላይ እየተደረገ ያለውን ጫና በማስመልከት ለተነሳ ጥያቄ መልስ ሲሰጡ ነው። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገራቸው ፓርላማ የህዝብ ተወካዮች ምክር ቤት ያቀረቡት የ2006 የበጀት ዓመት የዘጠኝ ወራት የአፈጻጸም ሪፖርት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የተነሱበት ነው። ከፓርላማው አባላት የቀረቡ በርካታ ጥያቄዎችን ምላሽ አግኝተዋል። በፓርላማው ብቸኛ የግልጩ የሆኑት ዶክተር አሸብር ወልደ ጊዮርጊስ ከተመሳሳይ ጾታ ግንኙነት መብት ጋር በተያያዘ ባደጉ ሀገራት ይደረጋል ስላሉት ጫና የጠቅላይ ሚኒስትሩን አስተያየት ጠይቀዋል። አንዲት የአፍሪካ ሀገር ግብረ ሰዶም ላይ ካስተላለፈችው ውሳኔ ካወጣችው ህግ ጋር ተያይዞ ከለጋሽ ሀገራት ብድር እርዳታ እንደማይለቀቅላት እየተገለጸ ይገኛል። እርዳታና ብድር ለማግኘት ሲባል ህግና ፖሊሲ የመቀየር ፈተና እንደ መሪ እንዴት ያዩታል? የሀገሪቱን የይቅርታ ህግ ለማሻሻል ለዚሁ ፓርላማ የቀረበው ረቂቅ ግብረ ሰዶምን ይቅርታ ከማያሰጡ ወንጀሎች ተርታ ይመድባል ይህንን ህግ የማጽደቁ ሂደት ግን እስካሁንም በንጥልጥል ላይ ይገኛል በዶክተር አሸብር ወልደ ጊዮርጊስ የተነሳውን ጥያቄ የመለሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን ሁኔታ አልጠቀሱም በጥያቄው ወደ ተነሳው የተመሳሳይ ፆታ ግንኙነት ጉዳይ ሳይገቡም ጠቅለል ያለምላሽ ሰጥተዋል እርዳታ ለማግኘት ስንል ፖሊሲያችንን የሸጥንበት ሁኔታ የለም ወደፊትም አይኖርም ከዛ አልፎ ግን እርዳታ ሰጪዎችም ደግሞ የራሳቸውን መብት እንዳለ ደግሞ መገንዘብ አለብን ምርጫው ይሄንን ብር የመቀበል እና ያለመቀበል ጉዳይ ነው የሚሆነው ማለት ነው። እነሱ ግን ብራቸው ስለሆነ መብት አላቸው። ስለዚህ መሆን ያለበት እንግዲህ አንዳንድ ፖሊሲዎች ላይ ለነሱ የማይስማማ ነገር እንፈጽማለን ያለ አካል ከእሱ ጋር አብሮ የሚመጣው ቅጣትን ለመቀበል ዝግጁ መሆን አለበት። ብሩ የእነሱ ስለሆነ ማለት ነው ከወደዱ ይሰጣሉ ካልወደዱ ደግሞ ሊከለክሉ መብታቸው ስለሆነ። በአዲስ አበባ ከተማ ሊካሄድ ታቅዶ የነበረው የተመሳሳይ ጾታ ግንኙነትን የሚያወግዝ ሰልፍ በኋላ ላይ መሰረዙ ይታወሳል። በሌላም በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በቅርቡ በሰጡት የፋሲካ ቡራኬ ከዚህ ቀደም ባልተለመደ ሁኔታ የተመሳሳይ ጾታ ግንኙነትን በእጅጉ ማውገዛቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ደቡብ ሱዳን ውስጥ ሰላማዊውን ሕዝብ የጥቃት ኢላማ የሚያደርጉትን ወይም ደግሞ የፖለቲካ ሂደቶችን የሚያበላሹትን ሲሉ የጠሯቸውን ዓለም አቀፉ ማህበረሰብ በእቀባ እንዲቀጣ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ እያሳሰቡ ናቸው። አምባሳደሯ ትናንት ረቡዕ በደቡብ ሱዳን ጉዳይ ላይ በተነጋገረው የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የተካፈሉ ሲሆን ባለፈው ሳምንት በደቡብ ሱዳኗ ቤንቱዊ ከተማ ስለደረሰው ጭፍጨፋ ዘግናኝ ፎቶዎች ዲፕሎማቶቹ መመልከታቸውን ገልጠዋል። አማጽያኑ ቤንቱዊ ከተማን ባለፈው ሳምንት ከተቆጣጠሩ በኋላ በብዙ መቶዎች የተቆጠሩ ሰላማዊ ሰዎችን በጎሳቸውና በብሔራቸው እየለዩ ገድለዋል ሲል የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ወንጅሏል። አምባሳደር ፓዋስ ትናንት ረቡዕ ማታ በትዊተር በሰጡት መግለጫ ይህ የአሁኑ ሁከት ሀገሪቱን ወደ ሌላ አይነተኛ ምዕራፍ አሸጋግሯታል። መንግስቱ በሰላም አስከባሪዎች ላይ ጥቃት እንዲፈጸም እየቀሰቀሰ ነው ሲሉም ተናግረዋል። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ትናንት እሁድ እዚህ ይቅርታ ባለፈው እሁድ እዚህ ዩናይትድ ስቴትስ ውስጥ የአውሮፕላን እግር ማስቀመጫ ቋት ውስጥ ተደብቆ ከካሊፎርኒያ ሳን ሆዜ ከተማ እስከ ሀዋይዋ ሞዋዊ ድረስ የተጓዘው የ16 ዓመቱ ወጣት አባት አብዱላሂ ዩሱፍ አብዲ ወሬውን ስሰማ ክፉኛ ደንግጬ በህይወት መድረሱን ሳውቅ ግን እፎ ያልኩ ሲሉ ተናገሩ። አምስት ሰዓት ሙሉ የአውሮፕላኑ ጎማ ማስቀመጫ ውስጥ ተሸጉጦ የበረረውና ህይወቱ ሳታልፍ ብቅ ያለው ያህያ አብዲ በአንድ የሀዋይ ሆስፒታል ውስጥ እያገገመ ነው። ለአሜሪካ ድምጽ የሶማልኛ አገልግሎት ብቻ ቃለመጠይቅ የሰጡት የያህያ አባት ከሀዋይ ፖሊስ ቢሮ ስልክ ደውለው ልጅህ እኛ ዘንድ ነው ሲሉኝ፣ ምን ወሰደው ብዬ ክው አልኩ ብለዋል። አውሮፕላን ሆድ ዕቃ ውስጥ ተደብቆ ምንትስ ሲሉኝ ግራ ገባኝ። እና ረባካችሁ ሳን ሆዜ ፖሊስ ጋር ደውሉልኝ ብዬ እነሱ ሲያስረዱኝ ነው የገባኝ ብለዋል። የሀያን ለመጨረሻ ጊዜ ያየሁት አርብ ለት ነው አብረን የጁማ ጸሎት ስናደርስ ብለዋል አባትየው በከተማችን ቴሌቪዥን ስለዚህ ልጄ ስላደረገው አደገኛ ጉዞ ሲተነተን በሰማሁ ጊዜ አላህ አተረፈልኝ ብዬ ደስ አለኝ ነው ያሉት የያህያ አባት። እንግሊዝኛ ቋንቋ ብዙም ስለማይችሉ ግን ይህን ቃለ መጠይቅ የሰጡት የቪኦኤ ሞሐመድ ኦላድ፣ ሲኤንኤን፣ ቢቢሲ ኤንቢሲን በመሳሰሉ ጣቢያዎች እየተጋበዘ በማስረዳት የአሜሪካ ድምፅን ስራና ራሱንም ለዝና አብቅቷል። ልጃቸውን ይህን አደገኛ ጉዞ ለመውሰድ ምን እንደገፋፋው ተጠይቀው፣ አገር ቤት እያለ ትምህርት ቤት አልገባም ነበር። እዚህ ሲመጣ ትምህርት አልገባው እያለ ተቸገረ። ሂሳብና ሳይንስ ይከብደው ነበር እና እንደሚመስለኝ የትምህርቱ ነገር ይረብሸው ነበር ነው ምለው ብለዋል። ከዚያ ውጪ ዝምተኛና ቴሌቪዥን ሲያይ ኮምፒውተር ላይ አንዳንድ ነገር ሲያደርግ የሚውል ልጅ ነው ሲሉም አስረድተዋል። አባትየው የሀዋይ የደህንነት ባለስልጣናት የጤና ሁኔታ ተመርምሮ ያህያ ወደ ሳንሆዜ ወደ ቤት ይላክላችኋል ብለው እንዳስደሰቷቸውም ተናግረዋል። አለመሞቱ የሚገርም። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ጃፓንን ከጥቃት ለመጠበቅ የገባችውን ቃል ኪዳን ታከብራለች ሲሉ ፕሬዚዳንት ባራክ ኦባማ በደጋሚ ያረጋገጡ። ይህም ቶኪዮና ቤይጂንግ በይገባኛል የሚጥሉባቸውን የምስራቅ ቻይና ደሴቶችንም እንደሚጠቀልል ፕሬዝዳንቱ ጠቅሰዋል። ሚስትር ኦባማ ዛሬ ሐሙስ ቶኪዮ ውስጥ ከጃፓን ጠቅላይ ሚኒስትር ሺንዞዋቤ ከተወያዩ በኋላ በሰጡት ቃል ሴንካኩ ደሴቱ ጉዳይ ጃፓን ጥቃት ቢደርስባት ዩናይትድ ስቴትስ እንድትከላከልላት በሚያስገድዳት ውል ውስጥ የሚካተት ነው ሲሉ በግልጽ አስቀምጠውታል። ሚስትር ኦባማ የጃፓንን ደህንነት ለመጠበቅ የገባነው ቃል ኪዳን ቁርጥ ያለመሆኑን በድጋሚ ላረጋግጠው ወዳለሁ። የውላችን አንቀጽ አምስትም ሴንካኩ ደሴቶችን ጨምሮ በጃፓን አስተዳደር ስር ያሉ ግዛቶችን በሙሉ ይጠቀልላል ነው ያሉት ፕሬዚዳንት ኦባማ። ዩናይትድ ስቴትስ ቻይና ውስጥ ዲያዮዩ ተብለው የሚታወቁትን ደሴቶች ሉዓላዊነት በተመለከተ አቋም እንደማትወስድ የገለጡት ፕሬዚደንቱ፣ ሆኖም አሁን ያለውን ሁኔታ ለመቀየር በተናጠል አንዳችም እርምጃ እንዳይወሰድ ሲሉ አስጠንቅቀዋል። ይህ ፕሬዚደንት ኦባማ የተናገሩት ቃል የጃፓንንና የቻይናን ግንኙነት በከፍተኛ ደረጃ አሻክሮ ያለውን የደሴቶቹን ጉዳይ በተመለከተ በቅርብ ጊዜ በዩናይትድ ስቴትስ ፕሬዚደንት ጃፓንን በመደገፍ ከተሰጡ መግለጫዎቹ ሁሉ እጅግ ጠንካራው ነው ተብሏል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ለዚህ በሰጡት ምላሽ ዲያዎዩ ደሴቶች የቻይና ግዛት የመሆናቸውን መሰረታዊ ሀቅ ምንም ነገር ሊቀይረው አይችልም ብለዋል። የስምንት ቀናት የእስያ ጉብኝታቸውን በጃፓን የጀመሩት ፕሬዚደንት ኦባማ ወደ ደቡብ ኮሪያ ማሌዥያና ፊሊፒንስም ይጓዛሉ። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ሆስፒታል አንድ የጸጥታ ጠባቂ ተኩስ ከፍቶ ሶስት አሜሪካውያን ዶክተሮችን ገደለ። አፍጋኒስታን ውስጥ በውጭ ሀገር ሰዎች ላይ እየደረሰ ካለው ጥቃት የኋለኛው የሆነው የዛሬው ጥቃት የተፈጸመው ኪዩር ኢንተርናሽናል በተባለ የዩናይትድ ስቴትስ ክርስቲያናዊ በጎ አድራጎት ድርጅት በሚያካሄደው ሆስፒታል ውስጥ መሆኑም ታውቋል። በአገሪቱ ያለው የዩናይትድ ስቴትስ ኤምባሲ በትዊተር ባወጣው አጭር መግለጫ በኪዩር ሆስፒታል በደረሰው ጥቃት ሶስት አሜሪካውያን መገደላቸውን በታላቅ ሀዘን እንገልጣለን ብሏል። የአፍጋኒስታን ባለስልጣናት በሰጡት መግለጫ ደግሞ አንድ ሌላ አሜሪካዊ በጥቃቱ መቁሰሉንና ከተገደሉት ውስጥ ሁለቱ ሆስፒታሉን በመጎብኘት ላይ የነበሩ አባትና ልጅ ሐኪሞች መሆናቸውን ጠቁመዋል። ሶስተኛው የተገደሉት ሐኪም በሆስፒታል ለሰባት ዓመታት የሰሩ መሆናቸው ተገልጧል። በዘገባዎች መሰረት አጥቂውን አንድ ሌላ የጸጥታ ጠባቂ ተኩሶ አቁስሎታል። በመጨረሻም የኢትዮጵያ የእግር ኳስ ፌዴሬሽን ለብሔራዊ ቡድኑ አዲስ አሰልጣኝ ማግኘቱን አረጋግጧል። ማሪያኖ ባሬቶ የተባሉት የ57 ዓመት ዕድሜ ያላቸው ፖርቱጋላዊ ኢትዮጵያዊውን ዋና አሰልጣኝ አቶ ሰውነት ቢሻውን በመተካት ከፌዴሬሽኑ ፕሬዚደንት አቶ ጁነዲን ቤሻ ጋር ማክሰኞ ዕለት የሁለት ዓመት ውል መፈራረማቸውን የሀገር ውስጥና የውጭ መገናኛ ብዙኃን ዘግበዋል። የአዲሱ አሰልጣኝ ዋና ትኩረት ዋሊያዎችን በ2015 እንደ ኤሮፓውያን የዘመን አቆጣጠር ሞሮኮ ለምታዘጋጀው የአፍሪካ ዋንጫ ማዘጋጀት ይሆናል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ተጫዋቾች የተፈጥሮ ስጦታ እንዳላቸው አውቃለሁ ያሉት ሬቶ አብዛኞቹ ግን እድሜያቸው ከ26 እና ከዚያም በላይ በመሆኑ ለፍጻሜ ውድድሮች ማለፍ ከፈለግን ወጣቶችን ማፈላለግ ይኖርብናል ሲሉ አሳስበዋል። ከዚህ ቀደም በዋና አሰልጣኝነት በሰሩባቸው ሀገሮች ሁሉ ኮከብ ተጫዋቾችን ማፍራት እንደቻሉ የሚናገሩት ፖርቱጋላዊው ከኢትዮጵያም በተመሳሳይ እንደማፈራ ተስፋ አድርጋለሁ ሲሉ አክለው ተናግረዋል ማሪያኖ ባሬቶ እንደ ኤውሮፓውያን አቆጣጠር በ2003 ዓመተ ምህረት የጋና ብሔራዊ ቡድን አሰልጣኝ የነበሩ ከመሆናቸው አስቀድሞ በሌሎች የአፍሪካ ሀገሮች ውስጥ መስራታቸው ታውቋል በአውሮፓም የፖርቱጋሉን ማሪቲሞ እና የሩሲያውን ዳይናሞ ሞስኮ ጨምሮ በርካታ ክለቦችን አሰልጥነዋል አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች በነገሮች ላይ ፖርቱጋል አሪፍ ናቸው። ልክ ብዬ ያለው የሩሲያን ዲናሞ ነው ዳይናሞ ነው ዲናሞ ነው ዲናሞ ነው ነው ሚያውቀው ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን ፕሮግራም ነው የምትከታተሉት። በ22 እና በ25 ሜትር ባንድ መካከለኛ ሞገድ እንዲሁም ናይል ሳት ላይ ታገኙናላቸው። የምናስተናግዳችሁን የአዲሱ አበበና ቆንጅት ታየ ነን። ጠቅላይ ሚኒስትሩ ዘጠኝ ነጥብ ሰባት በመቶ አድጓል በሚሉበት ጊዜ ይሄ የሚናቅ እድገት አይደለም። እውነት እድገቱ መሰረታዊ ከሆነ የኅብረተሰቡን ኑሮ የሚያሻሽል ከሆነ በእጀ ለማለት ይቻላል የሚያኮራ እንጂ ዝቅተኛ እድገት ሆኖ አላገኘውም። ቀደም ሲል በዕለቱ አብይ ርዕስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡትን ሪፖርት አድምጠናል። በዛ ሪፖርት ላይ ባለሙያ የሰጡት ትንታኔ በሁለተኛው አጋማሽ ቀዳሚ ሆኖ ይቀርባል። አሁን የዕለቱ አብይ ርዕስ የኢትዮጵያ ኢኮኖሚ በተያዘው የበጀት ዓመት በ11 ነጥብ 3 ከመቶ እንደሚያድግ የተተነበየ ቢሆንም ባለፉት ዘጠኝ ወራት የታየው የውጭ ንግድ ውጤት ግን እንደተጠበቀው አለመሆኑን ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ተናገሩ። በሌላ በኩል ደግሞ የግብጽ መንግስት ወደ ድርድር እንዲመጣ ዓለም አቀፍ ጫና እየተደረገበት መሆኑን አቶ ኃይለማርያም ተናግረዋል። ከሱዳን ጋር የተደረገ አዲስ የወሰን ስምምነት እንደሌለም ገልጸዋል። መለስካቸው አመሀ ዘገባ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለፓርላማው ባቀረቡት የዘጠኝ ወር የስራ አፈጻጸም ሪፖርት ተቀዳሚ ያደረጉት በኢኮኖሚ መስክ ተከናውነዋል ያሏቸውን ስራዎች ነበረ። በተለይም ጊዜው የመጀመሪያው የአምስት ዓመት የእድገትና ትራንስፎርሜሽን እቅድ ማገባደጃ መቃረቢያ መሆኑን ጠቁመው የ2005 ዓ.ም የሀገሪቱ ኢኮኖሚ እድገት 11 በመቶ እንደሚሆን ተጠብቆ የነበረ ቢሆንም በ9.7 በመቶ ማደጉን አስታውሰው፣ ያም ቢሆን እጅግ ፈጣን እድገት ነው ብለውታል። ቀጥለውም አገሪቱ ላለፉት አስር ዓመታት ኢኮኖሚዋ በአማካይ በ10.9 በመቶ ሲያድግ እንደነበረ ገልጸው የዚህን ዓመት ትንበያ ይፋ አድርገዋል። በ በ206 በጀት ዓመት የ113 በመቶ እድገት እንደሚመዘገብ የተተነበየ ሲሆን እድገቱም በሁሉም የኢኮኖሚ ዘርፎች አስተዋጽኦ አማካኝነት የሚገኝ እንደሆነና ከዚህ ውስጥ የግብርናው ዘርፍ የ86 በመቶ የኢንዱስትሪና የአገልግሎት ዘርፎች በቅደም ተከተል የ214 በመቶና የ10.5 በመቶ እድገት እንደሚያስመዘግቡ ታሳቢ ተደርጓል። ይህንን ትንበያ ሙሉ ለሙሉ ለማሳካት በሪፖርታቸው አባባል የባለ ሁለት አሃዝ የኢኮኖሚ እድገት ለማስገኘት በተለያዩ የኢኮኖሚ ዘርፎች እየተካሄዱ ናቸው ያሏቸውን እንቅስቃሴዎች ዘርዝረዋል። በተለይም የግብርናው ዘርፍ ያስገኘውን መልካም ውጤት ካለፈው ዓመት ጋር በማነጻጸር አመስግነዋል። የማዕከላዊ ስታቲስቲክስን መረጃ በመጥቀስም በ2006 በጀት ዓመት የአገዳና የብር ሰብሎች የምርት ውጤት ከአምናው ጋር ሲወዳደር በ15 በመቶ ማደጉን ጠቅሰዋል። ንግዱን በተመለከተ ግን ተመሳሳይ ውጤት የለም። የግብርና ምርቶች ኤክስፖርት በአማካይ የ9 በመቶ እድገት የታየበት ቢሆንም ቡና ከፍተኛውን ድርሻ የሚይዝ በመሆኑና ከፍተኛ ቅናሽ ያሳየ በመሆኑ ወደ ሰማንያ በመቶ ከኤክስፖርታችን ድርሻ የያዘው ግብርና የሚፈልገውን ውጤት ልናገኝበት አልቻለም። ለዚህ መፍትሄው በዓለም ገበያ ዋጋቸው የቀነሱትን ምርቶች መጠን በመጨመር ማካካስ እንደሆነም አስገንዝበዋል። ከተጠናቀቀው የመጀመሪያ ዘጠኝ ወራት አፈጻጸም አንጻር በአጠቃላይ የማክሮ ኢኮኖሚ እንቅስቃሴያችን ልዩ ትኩረት የሚያስፈልገው ጉዳይ የወጪ ንግድ ወይም ኤክስፖርት አፈጻጸም ሲሆን በቀሪው ሩብ ዓመት የእስካሁኑን ጉድለት አካክሶ በመፈጸም ከዓመቱ ግብ የተሻለ አፈጻጸም እንዲኖረን የወጪ ምርቶችን በጥራትና በብዛት ለመላክ የወጡትን ማካካሻ ስልቶች አሟልቶ መፈጸም እጅግ ወሳኝ ነው። አቶ ኃይለ ማርያም በዚህ ሪፖርታቸው ትላልቅ የመንግስት የግንባታ ስራዎችንና ውጤታቸውን የጤና የትምህርት አገልግሎቶችንና የመሳሰሉትን ሁሉ ጠቃቅሰዋል። የመንግስት ገቢን በተመለከተም እንዲህ ብለው ነበረ። የሚገኘውን የመንግስት ገቢም ሆነ የቁጠባ ገንዘብ ውጤታማ ከብክነት የጸዳና በግልጽ ቅደም ተከተል ጥቅም ላይ ለማዋል የጀመርነው ጥረት አጠናክረን መቀጠል ያለብን ይሆናል። ጠቅላይ ሚኒስትሩ ሪፖርታቸውን በተመለከተ ከተወካዮች ምክር ቤት አባላት ከቀረቡላቸው ጥያቄዎች መካከልም ይህንኑ የመንግስት ገቢ በተመለከተ ከትናንት ወዲያ የቀረበውን የዋናውን ኦዲተር ሪፖርት አስደግፈው ጥያቄ ያቀረቡት ብቸኛውን የተቃዋሚ ወንበር የያዙት አቶ ግርማ ሰይፉ ነበሩ። የመንግስት ገቢ በከፍተኛ ደረጃ እያደገ መሆኑ የሚታወቅ ነው። ከዚህ የሚገኘው ገቢ በሪፖርቱ እንደተጠቀሰው ከብክነት በጸዳና በግልጽ ቅደም ተከተል ጥቅም ላይ ለመዋል የጀመርነው ጥረት አጠናክረን መቀጠል ያለብን ይሆናል ይላል። ነገር ግን ለምክር ቤቱ የዋና ኦዲተሩ ለምክር ቤቱ ባቀረቡት ሪፖርት ከፍተኛ የሕዝብ ሀብት ከሕግና መመሪያ ውጪ ለብክነት እንደተጋለጠ የሚያሳይ ነው። ይህን ጉዳይ እንዴት ይመለከቱታል? ከዚህ አንጻር የዋና ኦዲተር መስሪያ ቤት ተግባሩን ለመወጣት የሚፈልገውን የመንግስት ድጋፍ ለማድረግ በእርስዎ በኩል ቁርጠኝነት አለው? ለዚህ ጥያቄ ጠቅላይ ሚኒስትሩ የሰጡት መልስ የመንግስታቸው ድጋፍ የማያወላውል እንደሆነ ነበረ። የዋና ኦዲተር መስሪያ ቤት የዲሞክራሲ ስርዓት በሚከተሉ አገሮች ዋና የተጠያቂነት መርህ እንዲኖር ለማድረግ የቁጥጥር እና ክትትል የሚያደርግ ተቋም ነው። ተቋሙ በነጻነት እየሰራ ሪፖርት እያቀረበ ነው ያለው። የተቋሙ ሪፖርት ማሳጅ ቢደረግ ኖረው የተከበረው ምክር ቤት ይህን ሪፖርት ባላገኙት ነበር። የተቋሙ ሪፖርት በነጻነት ተቋሙ ያለውን ጉድለት በሚገባ እንዲፈትሽ መንግስት ከፍተኛ ድጋፍ እያደረገለት ነው ያለው ጠቅላይ ሚኒስትር ኃይለ ማርያም። ሌላው ትኩረት የሰጡት ጉዳይ የመንግስታቸውን የውጭ ጉዳይ ፖሊሲን የተመለከተ ነበረ። በሳቸው አገላለጽ በአካባቢ ወይንም አጎራባች ከሆኑት መንግስታት ጋር እጅግ በጣም ጥሩ የሆነ ግንኙነት እንደተመሰረተና ይህም በየጊዜው እያደገ እንደሄደ ገልጸዋል፣ ከኤርትራ በስተቀር በዚህ ላይ አቶ ግርማ ሴፉም ጥያቄ ነበራቸው። ከኤርትራ በስተቀር ከጎረቤት አገሮች ጋር መልካም ግንኙነት እየተፈጠረ እንደሆነ በሪፖርቱ ተገልጿል። ኤርትራን በተመለከተ በግለሰቦችም ሆነ በቡድን ደረጃ የህዝብ ለህዝብ ግንኙነት ለመፍጠር ለሚያስቡ የኢትዮጵያና የኤርትራ ህዝቦች ለጋራ ጥቅም በሚያሰልፍ መልኩ መንግስቱ ምን ድጋፍ ሊያደርግ ይችላል? ጠቅላይ ሚኒስትሩ የሁለቱን ህዝቦች ጠንካራ ትስስር አላስተባበሉም። እንዲያውም በእሳቸው አባባል የኤርትራ ሕዝብና የኢትዮጵያ ሕዝብ በአካባቢው ከሚገኙት የየትኞቹም ሕዝቦች ያላቸው ትስስር ጠንካራና የተለየ ነው ብለዋል። ይህ ግንኙነት እንዲቀጥል መንግስታቸው የተሻለውን ሁሉ ሲያደርግ እንደቆየና ወደፊትም እንደሚቀጥል አስገንዝበው፣ የኤርትራን መንግስት በተመለከተ ግን መንገዱን ካልቀየረ መንግስታቸው የሚያሳድረውን ተጽዕኖ አሁንም ይቀጥላል ብለዋል። ይሄ ለትርምስ ራሱን ያዘጋጀ መንግስት አካባቢውን እያተራመሰ እንዳይቀጥል ለማድረግ የዓለም ህብረተሰብ ጉዳዩን አውቆ ማዕቀብ እንዲጥልበት ከፍተኛ ርብርብ አድርገን ተሳክቶልናል። ይሄ ማዕቀብ ውጤት እንዲያመጣ አሁንም ተጠናክረን እንቀጥላለን። ይሄ ከህዝቡ ጋር ምንም ያገናኘው ነገር የለም። ስርዓቱ ራሱን እንዲገመግም፣ እናም አካባቢን እያተራመሰ መቀጠል እንደማይችል እንዲገነዘብ ለማድረግ ነው። በአባይ ወንዝ ላይ እየተገነባ ባለው ታላቁ የኢትዮጵያ የህዳሴ ግድብ በሚባለው ፕሮጀክት ምክንያትም በግብጽና በሀገሪቱ መካከል የተፈጠረውን ውጥረት በተመለከተ ጠቅላይ ሚኒስትሩ መንግስታቸው እየወሰዳቸው የሚገኙት ዲፕሎማሲያዊ እርምጃዎችን ዘርዝረው ለግብጽ የሚበጅ ነው ያሉትን መንገድ አመላክተዋል። የግብጽ መንግስትም አላስፈላጊ መወራጨት አቁመው ሱዳንና ኢትዮጵያ ወዳሉበት ወደ ጀመርነው ነው የሦስትዮሽ የጋራ ድርድር መድረክ መመለስ ያለበት በመሆኑ የዓለም አቀፍ ሕብረተሰብ ጫና እንዲያሳድርበት እየሰራ እንገኛለን። ከሱዳን መንግስት ጋር መንግስታቸው የተዋዋለው አዲስ የወሰን ስምምነት እንዳለ የሚነገረውን በተመለከተ አቶ ኃይለማርያም ምንም አይነት እንደዚህ ያለውል የኢህአዴግ መንግስት እንዳልተዋዋለ ገልጸው ከአጼ ምኒልክ ጀምሮ እስከ ደርግ መንግስት ድረስ ከሱዳን መንግስት ጋር የተደረጉ የወሰን ስምምነቶች ግን እንዳሉና እነሱን እንደወረሰ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኤርትራ ላይ የተደነገገው ማዕቀብ እንዲቀጥል ለተናገሩት በብሪታንያና በአየርላንድ የኤርትራ አምባሳደር ተስፋ ሚካኤል ገርሃቱ ምላሽ ሰጥተዋል። ማዕቀቡ ከተደነገገ አራት ዓመታት አልፏል። ሆኖም በኤርትራ ላይ ማንኛውም ዓይነት ማስረጃ አልቀረበም ብለዋል አምባሳደሩ። ልዕሊ ኤርትራ ዝኾኑ ይኹን ጭብጥታት ክቐርብ ዘይምኽኣሉ ክሳብ ሕጂ አርባዕተ ዓመት ገይሩ ዝኾን ይኹን ጭብጥታት ክቐርብ ዘይምኽኣሉ ብፍላያቱ ናይ ሶማል ጉዳይ ይኹን ኤርትራ ላይ ማዕቀብ ከተደነገገ አራት ዓመታት አልፏል። ሆኖም እስካሁን ባለው ጊዜ የሶማሊያ ጉዳይንም ሆነ ሌሎቹን በሚመለከት ኤርትራ ላይ ምንም ዓይነት ማስረጃ ለመቅረብ አለመቻሉ ራሱ ትልቅ ማጋለጥ ሆኗል። ስለሆነም ፍትሕ የጎደለው ማዕቀብ እንደሆነና መነሳት እንዳለበት በተለያዩ ወገኖችም የሚቀርቡ አመለካከቶችና አቋሞች አሉ። የኢትዮጵያ መንግስት ግን በኤርትራ ላይ ማዕቀብ እንዲጣል ይካሄድ የነበረው ሴራ አካል ስለሆነ እስካሁን ሲያቀርቧቸው የነበሩት ክሶች ሲነጥፉ ኤርትራ በአሁኑ ወቅት ወደ ጠነከሩ ዲፕሎማሲያዊ ጥረቶች እያመራች በመሆኗ ይህን ለማሰናከል ነው እገዳው ይራዘም የሚል ያለው። የዕለቱን አብይ ርዕስ ነበረ ያደመጣችሁት። በመጽሔቱ በኩል ደግሞ ትናንት ከቀትር በኋላ ናይሮቢ ውስጥ ከሚገኝ አንድ የፖሊስ ጣቢያ አቅራቢያ የደረሰ የቦምብ ፍንዳታ ሁለት ፖሊሶችን ጨምሮ በድምሩ ለአራት ሰዎች መገደል ምክንያት መሆኑን የኬንያ ባለስልጣናት አስታውቀዋል። የፍንዳታው ዜና የተሰማው የአገሪቱ የጸጥታ ሰራተኞች ያለ ሕጋዊ ፈቃድ በዚያች ሀገር በሚኖሩና በአሸባሪነት በተጠረጠሩ ላይ እርምጃ እየወሰዱ ባሉበት በአሁኑ ወቅት ነው። የአሜሪካ ድምጹ ጌብ ጃስሎ ፍንዳታው ከደረሰበት ስፍራ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። የኬንያ ፖሊስ መርማሪዎች ትላንት ማምሻውን ከፓንጋኒ ፖሊስ ጣቢያ አቅራቢያ በደረሰውና አካባቢውን ባናወጠው ከባድ ፍንዳታ ከቀለጠችው ፈንጂው ተጠምዶባት የነበረች ተሽከርካሪ ፍርስራሽ ለምርመራ የሚረዱ መረጃዎችን ለማሰባሰብ ሲታትሩ ነው ያመሹት። ፍንዳታው ከደረሰበት ህንጻ ትይዩ ከመንገዱ ማዶ ከምትገኝ አንዲት ትንሽ የሸቀጣ የሸቀጣሸቀጦች መደብር የሚሰራው ቦስኮ ሙጌንዲ ፍንዳታው በደረሰበት ወቅት ደንበኞቹን በማገልገል ላይ እንደ ነበር ይናገራል። ድንገት እንደ መብረቅ ያስተጋባ የፍንዳታ ድምፅ ሰማሁ። ከዚያም አንዳች የሚትጎለጎል እሳትና ጭስ ተመለከትኩ። በድንጋጤ ወደ ውጭ ከነፍኩ። መደብሬን መዝጋት እንደ ነበረብኝ እንኳ አልተከሰተልኝም። በፍንዳታው ከሁለቱ ፖሊሶች ጋር የመኪናው አሽከርካሪና አንድ ሌላ ሰው መገደላቸው ተመልክቷል። ሁለቱ ፖሊሶች በጊዜው ፈንጂ የተጠመደባትን ተሽከርካሪ ተሳፍረው እንደነበር ያስረዱት የአካባቢው ፖሊስ ኃላፊ ፓትሪክ ሉሙምባ ከፍንዳታው ጥቂት ቀደም ብሎም ያችኑ ፈንጂ የተጠመደባትን ተሽከርካሪ በተሳሳተ አቅጣጫ ያሽከረክሩ የነበሩትንና ኋላ ላይም ከፖሊሶቹ ጋር የተገደሉትን ሁለቱን ሰዎች ማስቆማቸውን አስረድተዋል። ሁለቱ ፖሊሶች ወደ መኪናይቱ ከገቡ በኋላ በፖሊስ መኪና ታጅበው ወደ ፖሊስ ጣቢያ ለማምራት ሲነሱ ለማንኛውም ሁኔታ የተዘጋጁ ይመስሉ በነበረበት ወቅት ነው ፍንዳታው የተሰማው። ፍንዳታውን ያደረሱት ሰዎች በሁለቱ ፖሊሶች ተይዘው መንገዳቸው ባይቀየር ኖሮ ዒላማቸው በቀረጻ ሂደት ላይ የነበረ የቀጥታ ቴሌቪዥን ስርጭት ሳይሆን እንዳልቀረ የፖሊስ አዛዡ ሉሙምባ ይጠረጥራሉ። The police are doing a good job and we still cannot relent. We want the police ፖሊሶች አሁንም ጥሩ ስራ እየሰሩ ነው፣ ያ ምንም አያጠያይቅም። በዚህ እንዲገፉ ነው የምንፈልገው። ፖሊሶችን የምናሳስበው ብቸኛ ጉዳይ ቢኖር ግን ጥርጣሬ የሚያጭር ሁኔታ ሲገጥማቸው፣ አጠራጣሪ ተሽከርካሪ በሚይዙበት ወቅት ተሽከርካሪውን ወደ ፖሊስ ጣቢያ ከመውሰዳቸውም በፊት ሳይቀር አስፈላጊውን ምርመራ እንዲያካሂዱ ነው። የሶማሊያው እስላማዊ ጽንፈኛ አልሻባብ አደረሰ የተባለውን ቀደም ያለ የቦምብ ጥቃት ተከትሎ የኬንያ ፖሊስ ያለ ሕጋዊ ፈቃድ የሚንቀሳቀሱ ባላቸው ሰዎች ላይ በመላው አገሪቱ ከፍተኛ አሰሳ በማካሄድ ላይ መሆኑ ይታወቃል። የፓንጋኒ ፖሊስ ጣቢያም የሚበዙት የሶማሊያ ተወላጅነት ያላቸው የኢስሌንግ መንደር ነዋሪ የሆኑ ተጠርጣሪዎች በማቆያ ማዕከልነት የሚጠቀምበት ነው። ታሳሪዎች በፓንጋኒ የከፋ አያያዝና በፖሊስ የሚፈጸሙ የመብት ጥሰቶች ይደርሱብናል ሲሉ ይወነጅላሉ። የፖሊስ ዋና ተቆጣጣሪው ዴቪድ ካሚዮ በትዊተር አማካኝነት ባስተላለፉት መልእክታቸው በፍንዳታው በተገደሉ ባልደረቦቻቸው ያደረባቸውን ሐዘን ገልጠው ፖሊስ በሽብር ላይ ከያዘው ዘመቻ ዝንፍ አይልም ብለዋል። በሽብርና አሸባሪዎች ላይ ሲሉ ጻፉ። ዋና ተቆጣጣሪው ይፋ ዘመቻ አውጃለሁ። ለደቡብ ሱዳን መረጋጋት ተግባራዊ መፍትሄ ካልተሰጠ የሲቪሉ ህዝብ ስቃይ እንደሚበረታ የተባበሩት መንግሥታት ሰላም አስከባሪ ኃይል አዛዥ አስጠንቅቀዋል። የአገሪቱን ጸጥታ በሚያደፈርሱና የሰላም ጥረቱን በሚያከሽፉ ላይም ብርቱ እርምጃ እንዲወሰድ ጠይቀዋል። በሌላ በኩል ደግሞ የመንግሥታቱ ድርጅት በተከራያቸው ጀልባዎች ላይ አፐር ናይል ግዛት ውስጥ የተከፈተውን ድንገተኛ ጥቃት ሰላም አስከባሪ ኃይሉ በብርቱ አውግዟል። ይህ በእንዲህ እንዳለ የደቡብ ሱዳን መንግስት በመንግሥትን በኃይል በመጣል ወንጀል ይፈልጋቸው የነበሩና በቁጥጥሩ ስር በቆዩ አራት የቀድሞ ባለሥልጣናቱ ላይ ይዞት የሰነበተውን የክስ ጉዳይ መሰረዙን አስታውቋል። የደቡብ ሱዳን የፍትህ ሚኒስትር ፓውሊኖ ዋናዊላ ይህንን ያስታወቁት ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ መሆኑን ጁባ የምትገኘው ሪፖርተራችን ሻርተን ዶኪ ዘግባለች። የጽጥታ ጥበቃ ምክር ቤት ሰሞኑን የተቀጣጠለውን ደም ያፋሰሰ ግጭት ተከትሎ በደቡብ ሱዳን ላይ ማዕቀብ የመጣለን አማራጭ አንስቶ እየመከረ ካለበት የመንግስታቱ ድርጅት ዋና ጽሕፈት ቤት ማርጋሬት በሺር የላከችው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ደቡብ ሱዳን ውስጥ ባለፈው ታህሳስ የተጫረውና የተቀጣጠለው የአመፅና የሁከት አዙሪት መቆም አለበት ብለዋል የሰላም አስከባሪ ኃይሉ አዛዥ ሄርፍ ቬላድሱስ ትናንት በሰጡት ማሳሰቢያ ስ ስ ኢሚዲት የት ሲ ነር አሁኑ ኑ ነው መቆም ያለበት። ይሁን እንጂ ከወገኖቹ ጸብ ለማቆም አንዱም ዝግጁ ሆኖ አላየንም። ልክ የዛሬ ሶስት ወር የተፈረመው ስምምነት እስከ ዛሬ በተግባር አልተተረጎመም። በውኑ ቁርጥ ጥላልና ኮስታራ የሰላም ድርድር ለመቀመጥ ስለመፈለጋቸው የሚሰጡን ፍንጭ የለም። ላድሱስ ይህንን መልእክት ያስተላለፉት ለጸጥታ ጥበቃ ምክር ቤቱ አስቸኳይ ስብሰባ ማብራሪያ ሰጥተው ሲወጡ ከጋዜጠኞች ጋር ባደረጉት ቃለ ምልልስና መግለጫ ላይ ነው። የጸጥታ ጥበቃ ምክር ቤቱ አንስቶ የመከረው ሰሞኑን በዩኒቲ ግዛቷ ዋና ከተማ ቤንቲዩ ውስጥ በሰላማዊ ሰዎች ላይ ተፈጽመዋል በተባለው ጭፍጨፋና በጆንግሌ ግዛት ዋና ከተማ ቦር በሚገኘው የተባበሩት መንግስታት ግቢ ላይ መጣሉ በተዘገበው አደጋ ላይ ነው። በሌላ በኩል ደግሞ በአካባቢው አቆጣጠር ዛሬ ከጠዋቱ አራት ሰዓት ከሩብ ሲሆን ማላካል ውስጥ ለሚገኘው የመንግስታቱ ድርጅት ኃይል ኡንሚስ የአፐር ናይል ግዛት መደብ ስንቅና ነዳጅ እንዲያደርሱ በኪራይ በተገኙ ሰላማዊ ጀልባዎች ላይ ጥቃት በመሰንዘሩ ኃይሉ እጅግ ብርቱ የሆነ ቁጣውን አሰምቷል። ጥቃቱ የተፈጸመው ባርቡኒ በምትባል ናይል ወንዝ ላይ ከምትገኘው ከተማ አቅራቢያ መሆኑ ተገልጿል። ኡንሚስ የአደጋ ጣዮቹን ማንነት እያጣራ ነው። ሁለቱም ተቀናቃኝ ወገኖች የመንግስቱ ኃይል የሆነው የሱዳን ሕዝባርነት ሰራዊት ኤስፒኤልኤ እና ተቃዋሚው ወገን ኤስፒኤልኤም የዛሬ ረፋዱ ጥቃት በደረሰበት የአፐር ናይል አካባቢ ኃይሎቻቸውን እንደማይንቀሳቀሱ በመጥቀስ በአደጋው ውስጥ እጆቻቸው እንደሌሉ ፈጥነው አሳውቀዋል። በአራቱ ተከታታይ ጀልባዎች ላይ በቅድሚያ ከቶንጎ ከተማ አቅጣጫ የጠመንጃ ተኩስ ከተከፈተ በኋላ ዘግይቶ ከትከሻ ተወንጫፊ ሮኬቶች እንደተተኮሱባቸው ተገልጿል። በጀልባዎቹ ላይ የነበሩ አራት ሰራተኞችና የኡንሚስ ባልደረቦች የቆሰሉ ቢሆንም ያንዳቸውም ጉዳት ለህይወት አስጊ አለመሆኑ ተጠቁመዋል። የኃይሉ አዛዥ አርቬላድሱስ በትናንቱ የኒውዮርክ መግለጫቸው ብዙ ጥሰቶች ከሚፈጸሙበት ሰነዶች አንዱ በመንግስታቱ ድርጅትና በጁባ መካከል የተገባው ውል መሆኑን አመልክተው የጸጥታ ጥበቃ ኃይሉ ግዳጁን በአካባቢው በአግባቡ እንዳይወጣ የሚያደርጉ የበረከቱ መሰናክሎች እንደሚደነቀሩበት በመግለጽ ከሰዋል። ኡንሚስ በሚል ምህጻር የሚጠራው የደቡብ ሱዳኑ የተባበሩት መንግስታት አቃቤ ሰላም ኃይል አሁን አተኩሮ የሚንቀሳቀሰው በአራት አካባቢዎች መሆኑና እነርሱም የሲቪሎችን ደህንነት መጠበቅ፣ ሰዎች እንዲገናኙና እንዲገኙ ማስቻል፣ የሰብአዊ መብቶች ጥበቃ እና በምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ እየተካሄዱ ላሉ የሰላም ሽምግልና ጥረቶች ድጋፍ መስጠት መሆኑ ተዘርዝሯል። ወገኖቹ ሁከቱን አቁመው ትርጉም ወዳለው ንግግርና የሰላም ሂደት እንዲገቡ የሚያስገድድ ጠንካራ መዘዝ የሚያስከትል መልአክ አልተበጀ። ምስኪን የሆኑት ሲቪሎች እልቂትና ጉዳት እያሻቀበ ይቀጥላል። ከጸጥታ ጥበቃ ምክር ቤቱ ስብሰባ ጥቂት ቀደም ብሎ የተናገሩት በተባበሩት መንግሥታት ድርጅት የፈረንሳይ አምባሳደር ጀራር አራውድ የደቡብ ሱዳን ሁኔታ እጅግ የከፋ በመሆኑ ምክር ቤቱ ማዕቀብ የመጣልን አማራጭ ግምት ውስጥ እንዲያስገባ ጠይቀዋል። የምክር ቤቱ ሊቀመንበር የሆኑት የናይጄሪያ አምባሳደር ጆ አጉ ለሪፖርተሮች በሰጡት ቃል በማዕቀቦች መጣል ላይም መምከራቸውን ገልጸው ለሁከት ተጠያቂ የሆኑ አካላት እንዲህ አይነቱ አድራጎት እንደማይደገም ሊያረጋግጡ በሚችሉበት ሁኔታ የማያወላዳና ግልጽ የሆነ አመፅ የማስቆሚያ መርህን ለመከተል የምክር ቤቱ አባላት መስማማታቸውን አስታውቀዋል። በተያያዘ ዜና የደቡብ ሱዳን ፕሬዚዳንት ሳልቫኪር የጦር ኃይሎች ኤታ ማዦር ሹማቸው ጄኔራል ጄምስ ሆዝን እና የወታደራዊ ደህንነት ኃላፊያቸውን ሜጀር ጄኔራል ራክፖል ፖል ኮልን በስልጥ ከስልጣን ማንሳታቸውን ሪፖርተራችን አንድሩ ግሪን ከጁባ ዘግቦልናል። በምትካቸውም የሰሜን ባህር አገረ ገዢ ፖል ማንጎ አዋንን ኤታ ማዦር ሹም፣ ቃል አቀባቸውን ፊሊፕ አጉየርን የወታደራዊ ደህንነት አዛዥ አድርገው ሹመዋል። ዜናውንና የዜና ትንታኔዎችን አደመጥን። ለዛሬ ለፌስቡክ ጥያቄያችን ወደ ሰጣችሁት መልስ ነው አሁን የምናልፈው። ወደ መልሶቹ ከማለፋችን በፊት ታዲያ የቀረባችሁትን ጥያቄ እናስታውስ። የኢትዮጵያ መንግስት ዋና ኦዲተር በቢሊዮኖች የሚቆጠር ብር ከመንግሥት የበጀት ምደባና ስራ ማስኬጃ መጥፋቱን ወይም ያልተሰበሰበ ሂሳብ መኖሩን አጋልጠዋል። በዚህ ሳምንት በፓርላማ የአዲስ ሪፖርቱ ሲቀርብ በርካታ የሚኒስቴር መሥሪያ ቤቶች፣ ዩኒቨርሲቲዎችና ሌሎች ድርጅቶች አግባብነት የሌለው የሂሳብ ድልድልና አሰራር እንዲሁም ማጭበርበር አሰራር መኖሩን ተጠቁመዋል። በኢትዮጵያ መንግስት መስሪያ ቤቶች የሙስና አሰራር ያለ ይመስሎታል? የመንግስት መስሪያ ቤቶችና ባለስልጣናት ለዜጎች የታመኑ እንዲሆኑ ምን መደረግ አለበት ይላሉ የሚል ነበረ። ጥያቄ ያለው የሙስና አሰራር ያለ ይመስሎታል? ድብን አድርጎ ነዋ። ምን ጥያቄ ያለው? የበሰበሰ ጥርስ ካልተነቀለ መፍትሄ የለም። ሙሰኞችን ከስሩ መንቀል ነው ያሉን ስማቸውን ያልጠቀሱ አድማጭ ናቸው። ዮናስ ጽጌ ከምሴ ለሙስና ሰውን የሚገፋፋው ነገር አንዱ ቢኖር የ3000 ብር ደሞዝተኛ የ20 ሚሊዮን ብር ኃላፊ ይሆናል። ያ ነው ብሏል። ኢትዮጵያ ፍሪደም በሚል ደግሞ የተላከልን ለዚህ ተጠያቂው መንግስት ነው ይላሉ። ምክንያቱም አገሪቷ ከአቅሟ በላይ በጀት ይመድባል። ይህንንም በጀት ለማሟላት ይመስለናል ግብር ይሰበስባል። እንዲህ ብሎ ካልሞላ ህጉ ከሚፈቅደው ውጪ ለነጋዴው አስተዳዳሪ መመሪያ እያወጡ ይቆማሉ። ታዲያ ህግ አውጪ የነሱ ፣ ፖሊሱ የነሱ ፍርድ ቤቱ የነሱ አርቲስቱ የነሱ የተማሪው ኃይል የነሱ። ታዲያ ምን ቢደረግ ምን ይገርማል? ሁሉም ህሊናውን ሸጦ ለሆዱ ያደረ ብቻ የሆነ ነገር ስብስብ። ደናዊት አስማማው ሀገር ጠባቂው መከላከያ የአንበሳውን ድርሻ 24 ሚሊዮን ቢመዘብርም ከድካሙ አንጻር ይገባዋል ባይነኝ ብለዋል። ከባህር ዳር ሙሉቀን ቀን ያቆየ ደግሞ ሲጀመር ይላል፣ የሙስና አሰራር አለ ብላችሁ መጠየቃችሁ ራሳችሁን አንባቢውንም እንደ አላዋቂ ወይ ሞኝ አድማጩ ማለታቸው ነው መቁጠር ነው። ሲቀጥል ስለ እኔ የምስኪኑ አስተያየት ሳይሆን ነገ እንዴት ኪሱን መሙላት እንዳለበት ለሚጨነቅ ሆዳም ባለስልጣን የእኔ አስተያየት ምኑ ነው ይላል። አድማጮቻችንን እናመሰግናለን። ቀሪዎቹን መልሶች ደግሞ በሌላ ጊዜ እናቀርባለን። አስተያየት ላኩልን። በፌስቡክ ተነጋገሩ። ላይክ አስ ነው የሚባለው። ላይክ አስ ተነጋገሩ፣ ደዱን ማለት ነው። ወደ ሁለተኛው አጋማሽ እናልፋለን። ቀደም ሲል መግቢያው ላይ ያስተዋወቅነው ነው። በጠቅላይ ሚኒስትር ኃይለማርያም ንግግር ላይ የተሰጠ ትንታኔ አለ። የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በዛሬው እለት በፓርላማ ቀርበው የዘጠኝ ወር የስራ ሪፖርታቸውን ለሕዝብ ተወካዮች አቅርበዋል። በዚህም የሀገሪቱ ምጣኔ ሀብት በሀገር ምርት ሲሰላ በዘጠኝ ነጥብ ሰባት ከመቶ እያደገ መሆኑን ተናግረው እድገቱ ከታቀደው የአስራ አንድ ነጥብ ሶስት ከመቶ እድገት ለምን ዝቅ እንዳለ አስረድተዋል። የቪኦኤው የንግድና ምጣኔ ሀብት ዘጋቢ ሄኖክ ሰማግዜር የጠቅላይ ሚኒስትሩን የፓርላማ ሪፖርት በባለሙያ አስተንትኗል። እንግዳው ዶክተር አክሎግ ቢራራ ይቅርታ፣ እንግዳው ዶክተር አክሎግ ቢራራ ከሰላሳ ዓመታት በላይ በዓለም ባንክና ሌሎች ድርጅቶች በዓለም አቀፍ ልማት ዙሪያ የሰሩ ባለሙያ ናቸው። ጠቅላይ ሚኒስትሩ ዘጠኝ ነጥብ ሰባት በመቶ አድጓል በሚሉበት ጊዜ ይሄ የሚናቅ እድገት አይደለም። እውነት እድገቱ መሰረታዊ ከሆነ፣ የሕብረተሰቡን ኑሮ የሚያሻሽል ከሆነ በጀ ለማለት ይቻላል። የሚያኮራ እንጂ ዝቅተኛ እድገት ሆኖ አላገኘውም። ግን በአሃዙ ላይ ብዙ ጥያቄዎች ቢኖርኝን እሳቸው ያሉትን እስኪ እንቀበል ና እፎ እንበል እላለሁ። በተመሳሳይ የኢትዮጵያን የምጣኔ ሀብት ሁኔታ የተነበየው የዓለም ባንክ በሚቀጥሉት ከሶስት እስከ አምስት ዓመታት ያህል የኢትዮጵያ ኢኮኖሚ በሰባት ከመቶ አማካይ ያድጋል ሲል ትንበያ ይፋ አድርጎ ነበረ። ይሄ ቁጥር ከመንግስቱ ጋር ሁል ጊዜም የሚለያይ ነው። እንዴት ነው ይሄ ሊሆን የቻለው? ሊሆን የቻለው ምንድን ነው መንግስት በአብዛኛው የሚናገረው የእድገት አሀዝ ከሌሎች ከፍተኛ ከሆኑ ድርጅቶች ዓለም ባንክ፣ አይኤምኤፍ፣ የአፍሪካ ዴቨሎፕመንት ባንክ የመሳሰሉት ይለያል። እነሱ የሚያዩትና የሚያዩበት መነጸርና መንግስት የሚያቀርበው ማስረጃ በጣም የተለያዩ ናቸው። በአብዛኛው እኮ እንግዲህ እድገት አለ ከተባለ የሰው የዕለት ኑሮ እየተሻሻለ ሄደ ማለት ነው። ወጣቱ በአመት የሚያስፈልገው የስራ እድል ሁለት ሚሊየን ነው እና የማይነገሩት ነገሮች ከሚነገሩት የበለጡ ሆነው ነው ያገኘኋቸው። እሳቸው በተናገሩት ላይ እንግዲህ የኢትዮጵያን ምጣኔ ሀብት በፊት በአይንም የሚታይ እድገት አለ፣ በተለይ በመሰረተ ልማት ግንባታ ዙሪያ። የአገልግሎት ዘርፉ ደግሞ በስፋት የምጣኔ ሀብቱ ከፍተኛ ድርሻ የያዘ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ለፓርላማ የየዘርፉ እድገት ምን እንደሚመስል ተናግረው ነበር። እስኪ እንስማ። በሁለት ሺ ስድስት በጀት ዓመት የ አስራ አንድ ነጥብ ሶስት በመቶ እድገት እንደሚመዘገብ የተተነበየ ሲሆን እድገቱም በሁሉም የኢኮኖሚ ዘርፎች አስተዋጽኦ አማካኝነት የሚገኝ እንደሆነና ከዚህ ውስጥ የግብርናው ዘርፍ የስምንት ነጥብ ስድስት በመቶ የኢንዱስትሪና የአገልግሎት ዘርፎች በቅደም ተከተል የ ሀያ አንድ ነጥብ አራት በመቶና የአስር ነጥብ አምስት በመቶ እድገት እንደሚያስመዘግቡ ታሳቢ ተደርጓል። ዶክተር አክሎግ የኢንዱስትሪ ዘርፍ እድገት እንግዲህ ከሀያ በመቶ በላይ ሲጠራ ለመጀመሪያ ጊዜ መስማቴ ነው። ከደርግ ጊዜ ጀምሮ ከኃይለ ሥላሴ ጀምሮ የመንግስቶቹ በሚሉት የኢንዱስትሪው እድገት ከ ከአስር ከመቶ በልጦ አያውቅም ና ይሄኛው ግብ ትንሽ ላቅ ያለ ይመስላል። እጅግ በጣም ላቅ ያለ ነው። እንግዲህ መለኪያዎች እኮ አሉ አድማጮች እንደሚያውቁት ሁሉ መለኪያዎቹ ምንድን ነው? የኢንዱስትሪ ውጤት አለ በሚባልበት ጊዜ በአቅርቦት በኩል ህዝቡ እየፈለገውን ለመግዛት ይችላል። ከውጭ የሚሸመተው እቃ እየቀነሰ ይሄዳል ማለት ነው። በዚያ በኩል ያለው መረጃ ምንድን ነው የሚለውን አብረው አላቀረቡትም። የኢንዱስትሪ ክፍሉ ሀያ አንድ በመቶ ደረስ በሚባልበት ጊዜ የሚታዩ የሚዳሰሱ የአቅርቦት እቃዎች ይኖራሉ ማለት ነው። የት ላይ ነው ያሉት የሚለው ጥያቄ በአእምሮ ይብላላል። እንግዲህ እድገቱን በምንመለከት ጊዜ ጠቅላይ ሚኒስትሩን በተለይ አነሰ የሚሉት የ9.7 ከመቶ እድገት መጣ የሚሉት በተለይ በወጪ ገበያ ላይ በቡናና በወርቅ ዋጋ ላይ ያለው የዋጋ የዓለም አቀፍ የዋጋ መቀነስ ነው። ይህን እነኝህን ዘርፎች ስንመለከት ደግሞ የግብርና ዘርፍና አልፎም ደግሞ የመሬት ውስጥ አንጡራ ሀብት ወይም ማዕድን የማውጣት ስራዎች ናቸው። አክለውም በግብርና የፍራፍሬ የአበባ የመሳሰሉትን ኤክስፖርቶች ወይም ወጪ ገበያዎች ነው ሲመለከቱ የነበረው። እስቲ እንስማ። የግብርና ምርቶች ኤክስፖርት በአማካይ የዘጠኝ በመቶ እድገት የታየበት ቢሆንም ቡና ከፍተኛውን ድርሻ የሚይዝ በመሆኑና ከፍተኛ ቅናሽ ያሳየ በመሆኑ ወደ ሰማንያ በመቶ ከኤክስፖርታችን ድርሻ የያዘው ግብርና የሚፈለገውን ውጤት ልናገኝበት አልቻለም። እንዴት ይመለከቱታል? ይሄ ይሄ በጣም ቁልፍ ጥያቄ ነው አቶ ሄኖክ ብዙ ጊዜ የምከራከረው የኢትዮጵያ ኢኮኖሚ መዋቅራዊ የሆነ ስር ነቀል የሆነ ለውጥ አላሳየም የሚል ነው። እንግዲህ አንድ ሀገር በጣም በፍጥነት እያደገ ለመሄድ የሚቻለው የምስራቅ ኤዥያ ሀገሮች ዋና መረጃዎች ናቸው። እነዚህ ሀገሮች ከእርሻ ወደ ኢንዱስትሪ ተዘዋውረው የስራ እድሎችን ፈጥረዋል። የፍጆት እቃዎችን ለአገር ቤትም ለውጭ አገርም አቅርበዋል። ስለዚህ መዋቅራዊ ለውጥ ዘላቂነት ባለው መንገድ ሕዝብን በሚያሳትፍ መንገድ የግል ክፍሉን በሚያሳትፍ መንገድ ካደገ ጥቂት እቃዎች ላይ የመመካቱ አሀዝ እየቀነሰ ይሄዳል። ኢትዮጵያ እስካሁን ድረስ የሚታየው ኢኮኖሚው መዋቅራዊ ለውጥ ላላሳየ ማዕድን እና በተለይ በአበባ እና በቡና በመሳሰሉ ጥራጥሬ እቃዎች ላይ የመመካቱ ሂደት ግልጽ የሆነ ነው። በስተመጨረሻ የዋጋ ግሽበት ወደ ሰባት ከመቶ እንደወረደ ነው ጠቅላይ ሚኒስትሩ የተናገሩት። ይሄንን ለማድረግ ለረጅም ጊዜ መንግስቱ ፖሊሲዎች ቀርጾ ሲንቀሳቀስ ቆይቷል። በኢትዮጵያ ውስጥ ያለው ሁኔታ ይህንን ያሳያል። አቶ ሄልሞክ በአሁኑ ጊዜ ህዝቡ እጅግ በጣም እየተመረረ ነው ያለው። የእቃ ዋጋ ኑሯል ቢኖርም አይገኝም ይላል እና የዋጋ ግሽበት ባለፉት ብዙ ዓመታት እጅግ በጣም ኑሮ አንድ ጊዜ አርባ አራት በመቶ የሆነበት ጊዜ አስታውሳለሁ። ከዚያ በኋላ ወደ ሀያ በመቶ አስራ አንድ በመቶ እንደዚህ እያለ ቆይቷል። እንግዲህ መታየት ያለበት ምንድን ነው? ከህዝቡ የመግዛት አቅም አንጻር መሆን ይኖርበታል። በደሞዝ የሚተዳደሩ ግለሰቦች ሰርተው ገርተው በየቀኑ ደክመው የሚኖሩ ግለሰቦች የመግዛት አቅማቸው የብሩ ዋጋ እየቀነሰ በመሄዱ የዋጋ ግሽበት አሁንም ዝቅተኛ ባለመሆኑ እየተጎዳ ሄደዋል ህብረተሰቡ። ስለዚህ ሁልጊዜ የእድገቱን መለኪያ ማድረግ ያለብን ከሁለት አንጻሮች ይመስለኛል። አንደኛ የምርት ኃይሎች እያደጉ ሂደዋል ወይ? እየተስፋፉ ሂደዋል ወይ? ተሳታፊው ህብረተሰብ አድጓል ወይ? የስራ እድል ተፈጥሯል ወይ የሚለው ሌላው ደግሞ በእለት ከእለት በእለት ህብረተሰቡ ኑሮው እየተሻሻለ ሄዷል ወይንስ እያቆለቆለ ሄዷል ከሚለው ነው። ከዚህ አንጻር በሚታይበት ጊዜ እድገቱ ከህብረተሰቡ የመግዛት አቅም ከኑሮ መሻሻል ጋር የተያዘ ሆኖ አላገኘውም። ይህ ነው ትልቅ ችግር። ዶክተር አክሎግ ቢራራ ከ ከሰላሳ አመት በላይ በአለም ባንክና በሌሎች ድርጅቶች የአለም አቀፍ የልማት ፖሊሲ ተግባር ላይ የሰሩ የምጣኔ ሀብት ባለሙያ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ጤና ይስጥልኝ። አድማጮች ቀደም ሲል ስናስተዋውቅ የባህል መድረክ ዛሬ አለ ብለን ነበር። ሰዓታችን የገፋ በመሄዱ ለሚቀጥለው ሳምንት አዙሮ ነዋል። የመጨረሻው ቅንብር ታዲያ የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሶሎሞን አባት ጤና ይስጥልኝ የተከበራችሁ አድማጮች የውቅያኖስ ጉባኤን ከሄግ የዓለም የቴክኖሎጂ ሪፖርት ከኒውዮርክ ኢትዮጵያዊቱን ሳይንቲስት ዶክተር ሰገነት ቀለሙን ከናይሮቢ ይዤላችኋለሁ የዓለማችን የአየር ንብረት የመለዋወጡ ነገር መቼም አዲስ መርዶ ብሻችሁም የምሥራች አይደለም። በዚያ ላይ ውቅያኖሱንና ባሕሩን ከአቅሙ በላይ እያጠመድንበትና እየበዘበዝነው ነው በሚባልበት በዚህ ወቅት የዓለም ውቅያኖሶች የተግባር ጉባኤ ለምግብ ዋስትናና ሰማያዊ እድገት ተብሎ የተሰየመ ስብሰባ ሄግ ኔዘርላንድስ ላይ እየተካሄደ ነው። ነገ ይጠናቀቃል። ከዓለም ህዝብ እኮ አርባ ከመቶ የሚሆነው ለግማሽ ምን ተረፈው የሚኖረው ከባህርና ከውቅያኖሶች ዳርቻዎች በመቶ ኪሎ ሜትሮች ርቀት ውስጥ ነው። ወደ 700 ሚሊዮን የሚሆን ሰው በዝቅተኛዎቹ የባህር ዳርቻዎች ከጠለሉ 10 ሜትር ብቻ የሚሆን ከፍታ ባላቸው አካባቢዎች ላይ ነው የሚኖረው። ከዓለም 20 ግዙፍ ከተሞች 13ቱ የሚገኙት የባህር ዳርቻዎች ላይ ነው። በዚያ ላይ ከዓለም ሕዝብ 12 ከመቶ የሚሆነው የዕለት ጉርሱን የሚያገኘው በቀጥታ ከውሃ ነው። ማን በታሪክ የበዛው ምዕራፍ ውስጥ እኮ የሰው ልጅ የኖረው ከተፈጥሮ ጋር ሲተናነቅ ነው። በዚህ ዘመን ግን አንድ ነገር ተገነዘበ፣ ሊኖር ከሆነ እኮ ሊጠብቃት ይገባዋል። የሆላንድ የግብርና ሚኒስትር ሻሮን ዲክስማ ናቸው። የሄጉን የውቅያኖስ ጉባኤ በሊቀመንበርነት እየመሩ ያሉትም እርሳቸው ናቸው። በ2050 ዓመተ ምህረት ከዛሬ አንስቶ በመጪዎቹ ሰላሳ አምስት ዓመታት ውስጥ ማለት ነው የሰው ልጅ የዘሩ ብዛት ዘጠኝ ቢሊዮን ይደፍናል። እና ታዲያ ለሰው ልጅ ከሰማይ ደመናው ከዝናብ በረከቱ ከቡቃያና ከመጠጡ አንስቶ ሁሉም ነገሩ የሆኑትን የውቅያኖሶቹን ጸጋና ስጦታ ሊንከባከብ ይገባል፣ የሻሮን ዲክስማ ማሳሰቢያ ነው። to stop the moral outcry that still almost one billion people go hungry to bed ዛሬ በዓለም ላይ በየዕለቱ አንድ ቢሊዮን ሰው አንዳች ጥሬ ሳይቀምስ ጦሙን ውሎ ለማደር የመገደዱን የሕሊናችንን ጩኸት ለማቆም ፍላጎት አለን። እናም የተፈጥሮ ሀብቶቻችንን ሊሰጡን ከሚችሉት በላይ ልንጨምቃቸው አይገባንም። በተለይ የዓለም የዓሣ ሀብት በእጅጉ እየቆረቆዘ ነው። በመሆኑም አሉ የጉባኤው ሊቀመንበር የዓለም መሪዎች፣ የባሕር ላይ ሰዎች፣ የንግዱ ማኅበረሰብ፣ ሳይንቲስቶች፣ ሲቪሉ ማኅበረሰብና ዓለም አቀፍ ድርጅቶች በዚህ ጉባኤ ላይ መልስ ማግኘት መቻል አለባቸው። ኮርኔል ዩኒቨርሲቲ እና የዓለም ኢኮኖሚ መድረክ 13ተኛውን የዓለም መረጃ ቴክኖሎጂ ሪፖርት አውጥተዋል። በዚህ ሪፖርት ውስጥ 148 ሀገሮች ምጣኔ ሀብቶቻቸውን በዓለም አቀፍ ደረጃ ተፎካካሪ መሆን እንዲችሉ ለማድረግ የመረጃና መገናኛ ቴክኖሎጂን የተጠቀሙበትን ደረጃ ገምግሟል። እስከ ዛሬ በነበሩ ዓመታት እኮ ስለ ቴክኖሎጂ ስንናገር ቀድመን የምናስበው የበለጸጉት ሀገሮች ብቻ ይዞታ እንደሆነ አድርገን ነበር። ደግሞም ነበራ ዘመን ተለወጠና የዘንድሮው የቴክኖሎጂ ግንባር ቀደማ አንቀሳቃሾች ወደ ብልጽግናው ደጅ እየገቡ ያሉት በማደግ ላይ ያሉ ሀገሮች ሆነዋል። በእርግጥ ኔትወርክ ሬዲነስ ኢንዴክስ ተብሎ በሚጠራው የግንኙነት መሳለጥ ማሳያ ሰንጠረዥ ላይ መሪዋ ሀገር በ5 ነጥብ 6 ነጥብ ስዊድን ብትሆንም እርሷን ተከትላ በ5 ነጥብ 5 ዘጠኝ ነጥብ በሁለተኛነት የተቀመጠችው የደቡብ ምስራቅ እስያዋ መንግሥት ከተማ ሲንጋፖር ነች። ዩናይትድ ስቴትስ አምስት ነጥብ ሶስት ነጥብ አምስተኛ ኢትዮጵያ በሶስት ነጥብ ዜሮ ስምንት ነጥብ አንድ መቶ ሀያ ሶስተኛ ሲሆኑ በኢንፎርሜሽን ቴክኖሎጂ እና የኢንተርኔት መረብ ስልጣኔ በዓለም ውራይቱ የተባለችው አገር በሁለት ነጥብ አምስት ዘጠኝ ቻድ አንድ መቶ ሰላሳ ስምንተኛ ሆናለች። በዚህ ጉዳይ ላይ ወደፊት ዘርዘር ያለ ዘገባና የባለሙያ ትንተና ይዤልዎ መለሳል። ሰሞኑን ኢትዮጵያዊቱን ሳይንቲስት ዶክተር ሰገነት ቀለሙን ይዤ ቀርቤ ነበር። በቅርቡ ፓሪስ ላይ በተካሄደ ስነ ሥርዓት ለዓለም ሳይንስ እድገት ላበረከቱት አስተዋጽኦ በግል አንድ መቶ ሺህ ዶላር የሚያስገኝላቸውን ሽልማት ከተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅትና ሎሪያል ከሚባለው የውበት መጠበቂያ ምርቶች ድርጅት ተቀብለዋል። ዓለም አቀፍ እውቅና ያላቸው ዶክተር ሰገነት ያገኙት ሽልማት በነገራችን ላይ ይህ ብቻ አይደለም። ዶክተር ሰገነት አሁን እርስዎ ያሉበት ዘርፍ በሳይንሱ በምርምሩ በኩል ብዙ ጊዜ ሴቶች በብዛት ሲንቀሳቀሱ የሚታዩበት አካባቢ አይደለም። የወንድ ግዛት ተደርጎ የሚቆጠር አካባቢ ነው። ይሄ በትምህርት በምርምር የገፉት አካባቢዎች በተለይ በአፍሪካ ኢትዮጵያን ጨምሮ ማለት ነው እና እርሱ አሁን ብቃሉና ዓለም አቀፍ እውቅና ያሉት ሳይንቲስት ሆኑ፣ ለሴት ልጆች አስተዳደግ፣ አያያዝ የሚሰጡት ምክር፣ ትምህርት አለ አዎ አንተም እንዳልከው ብዙ ሴቶች ሳይንስ ውስጥ አይገቡም። ምክንያቱም ሶሳይቲ በየ አገሩ ሳይንስ፣ ኢንጂኒሪንግ የተለያየ እንትን ለወንዶች እንጂ ለሴቶች አይሆንም የሚባል አለ። ዝም ብሎ ስቴሪዮታይፕ፣ ጥቅላ አስተሳሰብ፣ አዎ አስተሳሰብ አለ እና ዋናው ይህንን መቀየር ከቤት ነው መጀመር ያለበት። ወላጆች ልጆቻቸውን ወንድም ሆነ ሴት ቢሆን እኩል እኩል ማሳደግና ሁለታችሁም የፈለጋችሁትን ሴትም ሆነ ወንድም የፈለገውን መሆን ትችላለህ ብሎ ከቤት ማስተማር ያስፈልጋል እና ማንም አይነት የተለያየ ሙያ ለማንም ሰው ሊሆን ይችላል። ሳይንስ ሆነ ሌላም አይነት በብዛት እና እሱን መቀየር ያስፈልጋል። ሴቶቹ ደግሞ ብዙ ነገር ብዙ ተጽዕኖ አለ ለሴቶች ላይ አሁን ለምሳሌ እኔ ሳድግ ብዙ የቤት ስራ መስራት ነበረብኝ። ትንሽ ወንድሜ ግን ይህን ሁሉ አይደረግበትም ነበረ። እና እኔ ለምሳሌ እንጨት ሂጂ ልቀም ይባላለሁ፣ ውሃ ሂጂ ይባላለሁ። ምጠርጣጂም ይኖራል ምናልባት። አዎ ምጠርጣጂ፣ ፍጭጣጂ፣ እህል ፍጪ፣ የጠላ እህል ስሪ፣ ብዙ ስራ። ምንም የማይሠራ ነገር እንትን ቡና ይለቀምና ይደርቅና፣ ሂጂን ገበያ ወስደሽ ሽጪ ምንም ጊዜ የለ እንትን አይኖርም ለማጥናት። ያ ያ ያ ሁሉም መቀየር አለብን እና ዋናው ቤተሰብ ልጆቻቸውን ሁሉም ወንድም ሆነ ሴት እኩል ማድረግ ያስፈልጋል እና ትምህርት ቤትም እንደዛው አስተማሪዎች ሴቶችንም ሆነ ወንዶችን ኦኬ እንደፈለጋችሁ የፈለጋችሁትን አይነት ሙያ ማጥናት ትችላላችሁ ብሎ ወንድ ማበረታታት ያስፈልጋል። ቡስቴር ኮንፊደንስ በራስ መተማመንን ማሳደግ ማለት ነው። አዎ በራስ መተማመንን እሱ በጣም በጣም ያስፈልጋል። ሌላው ማስተማር ትምህርት ነው። ጥሩ ነገር ትምህርታችሁን ተማሩ። ከተማራችሁ በኋላ ሌላውን ሁሉን ነገር ማግኘት ትችላላችሁ። እንደሱ እንደሱ ብሎ መምከር ያስፈልጋላችሁ። ዶክተር ሰገነትን አመሰግናለሁ። ለዛሬ በዚሁ ልሰናበት። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሶሎሞን አባተ ነኝ። ጤና አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሩሲያ ባለፈው ወር የክሪሚያን ልሳነ ምድር ወደ ግዛቷ ለመጠቅለል ባደረገችው ሙከራ በሺዎች የሚቆጠሩ ወታደሮቿ በዩክሬን ምስራቃዊ ድንበር ላይ ተከማችተዋል። በበርካታ የዩክሬን ከተሞች ውስጥ ለሚንቀሳቀሱት የታጠቁ ጸረ መንግሥት ተቃዋሚዎች ሩሲያ በምትሰጠው ድጋፍ ጭጋግ በተዋጠው የዩክሬን ቀውስ ላይ ሩሲያ፣ ዩክሬን፣ ዩናይትድ ስቴትስና የአውሮፓ ህብረት ጄኔቫ ላይ ተሰብስበው ውጥረቱን ለማርገብ ያስችላል የተባለ የመጀመሪያ ደረጃ ስምምነት ላይ መድረሳቸውን በማስታወስ አንቀጹ መልእክቱን ይጀምራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ካተሪን አሽተን ጋር ሆነው ሚያዝያ 9 ጋዜጣዊ መግለጫ በሰጡበት ወቅት የተፈጠረውን ሁኔታ ለማረጋጋትና ለዩክሬናውያን ሁሉ ጸጥታን ለመመለስ ያስችላሉ ብለው የተስማሙባቸውን የተጨበጡ እርምጃዎች መዘርዘራቸውንም ርዕስ አንቀጹ አመልክቷል። አንዱም ሁሉም ወገኖች ከሁከት ከማስፈራራትና ከጠብ አጫሪነት አድራጎቶች እንዲቆጠቡ ሲሆን የአክራሪነት ጸረ ሴማዊነትን ጨምሮ የዘረኝነትና የሃይማኖት አለመቻሻል መግለጫዎችን ተሳታፊዎቹ ወገኖች ሁሉ ማውገዛቸውን የውጭ ጉዳይ ሚኒስትር ጆን ኬሪ ገልጸዋል ብሏል ርዕሰ አንቀጹ። ሌላው እርምጃ ይላል ርዕሰ አንቀጹ ይቀጥልና ትጥቅ በሕገ ወጥ መንገድ በእጃቸው የሚገኙ ወገኖች ሁሉ የያዙትን ብረት ማስረከብ እንዳለባቸውና ያለ አግባብ የተያዙ ሕንፃዎች ሁሉ ለሕጋዊ ባለ ንብረቶች እንዲመለሱ የሚጠይቅ ነው። ሦስተኛው እርምጃ በከባድ ወንጀሎች ከሚፈለጉ በስተቀር ሕንጻዎቹንና ሌሎችንም የመንግሥት ወይም የሕዝብ ይዞታ የሆኑ ቦታዎችን ለቀው ለሚወጡ ሁሉ ምሕረት እንዲደረግ የሚደነግግ መሆኑንም ይኸው እርሳ አንቀጽ ይገልጻል። እነዚህን የውጥረት ማርገቢያ እርምጃዎች ፈጥኖ ተግባር ላይ ለመዋል የአውሮፓ የጸጥታና የትብብር ድርጅት ልዩ ተልኮ የዩክሬንን መንግሥትና የአካባቢ ማኅበረሰቦችን በመርዳት መሪ ሚና እንደሚጫወትም ወገኖቹ መስማማታቸውን እርሳ አንቀጹ አመልክቷል። በስብሰባው ወቅት የዩክሬን የውጭ ጉዳይ ሚኒስትር ሕገ መንግሥቱን በተጠናከረና ሁሉንም ወገኖች ባቀፈው ሁኔታ ለማሻሻል በተያያዘው ሂደት ላይ ማብራሪያ መስጠታቸውን የጠቆሙት አሜሪካዊ የውጭ ጉዳይ ሚኒስትር ኬሪ ስምምነቱን የደግ ቀን ሥራ ብለው ጠርተውት ፈጥኖ ወደ ተግባር እንዲገባ ማሳሰባቸውን አመልክቷል። ርዕሰ አንቀጹ ርዕሰ አንቀጹ ይቀጥልና ጆን ኬሪ አክለውም ተግባራዊ እርምጃ ፈጥኖ ካልተወሰደ ሩሲያ ላይ ሊጣሉ በሚችሉ ተጨማሪ ማዕቀቦች ሀገራቸው ዋጋ ልትከፍል እንደምትችል ለሩሲያው የውጭ ጉዳይ ሚኒስትር ግልጽ ያደረጉላቸው መሆኑን ተናግሯል ብለዋል። የዩክሬን መንግሥት በብዙ ፈተናዎችና ጫናዎች ውስጥ መሰል የሌለው ትዕግሥትና ብርታት አሳይቷል። የዩክሬን ሕዝብ የራሱን ዕጣ ፈንታ የመወሰን መብቱ ሊከበርለት ይገባል። ዩክሬናውያን ወደ ብልጽግናና ሰላም በሚያደርጉት አስቸጋሪ ዲሞክራሲያዊ መንገድ ላይም ዓለም አቀፉ ማኅበረሰብ ከጎናቸው በጽናት ይቆማል ሲሉ ሚስተር ኬሪ ተናግረዋል። ርዕሰ አንቀጹም በዚሁ የውጭ ጉዳይ ሚኒስትር ኬሪ መልእክት የዛሬ ትንታኔውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለአስተያየቶቻችሁ ጊዜ አግኝተናል። ለባህል ፕሮግራም ጊዜ የለም እያላችሁ እንዳትሉን የቀረንን ሰዓት ስንሰፍረው የሚበቃው ለጥቂት አስተያየቶች ብቻ ስለሆነ ነው። ሰላም ቪዎች እንደምን አላችሁ። በአቁነኝ ከአሜሪካ አስተያየቴም ባለፈው ሄኖክ ደማ ጌር ባቀረብኩ የንግድና ምጣኔ ሀብት ፕሮግራም ላይ ነው ከሚኒስትር ዴታ ጋር ያደረግከውን ቃለ ምልልስ አዳምጫለሁ። ጥሩ ፕሮግራም ነበር። እዛ ላይ ግን ሜቴክን በተመለከተ ያቀረብከው ጥያቄ የድርጅቱ በስራው ተሳታፊ መሆን የግሉን የንግድ ዘርፍ ለምን እንደሚያቀጭጠው አልገባኝም። ለሀገሪቱ ከሚሰጠው ጥቅም አኳያ ስናይ የዚህ ድርጅት መኖር የበለጠ በሀገሪቱ ኮንስትራክሽን የሚኖረውን ፋይዳ በህዳሴው ግድብ፣ በቀላል የባቡር መስመር ዝርጋታዎች፣ ሚኒስትር ዴታውም እንደገለጡት በስኳር ፋብሪካ ላይ ያለው ድርሻ ከፍተኛ እንደሆነ በግልጽ ታይቷል። እዚህ ላይ ግን ይህ ድርጅት በሰብ ኮንትራክትነት የሚያሳትፋቸው የግል ድርጅቶችም የራሳቸውን ገቢ ከማምጣት አኳያ ጠቃሚነቱ ትልቅ። ባደጉት ሀገሮች እንደምናየው የመከላከያ ኮንስትራክሽን በከተሞች ግንባታ፣ በኢንፍራስትራክቸር ግንባታ የመከላከያ የጦር አውሮፕላኖችን ለመስሪያ የሚውሉ ሀርድዌሮችን ሁሉ እንደሚሰሩ ይታወቃል። ላብነትም የአሜሪካውን ማሪን ኢንጂነሪንግ እና ዲፌንስ ኢንጂነሪንግ የተባሉ በአሜሪካ መከላከያ ሚኒስቴር ስር በፔንታጎን ስር ያሉ ናቸው። በተለይ ሌቪዎችን በመስራት በናቫል ቬዝልስ ናቫል ቬዝልስን በመስራት የናታ ማብረሪያ ፋክልቲዎችን በመስራት የሚታወቁ ድርጅቶች ናቸው። እነዚህም ከጊዜ አኳያ በመጠኑ አነሳን እንጂ ሌሎቹንም መጥቀስ ይቻላል። በመሆኑም እንደ እነዚህ አይነት ድርጅቶች መንግስት አይግባበት ሳይሆን መባል ያለበት አሰራራቸው ትራንስፓረንሲውን ነው መባል ያለበት እኔ እንደሚመስለኝ መንግስትም የሚያራምደው ተቋም እንደ ናታ እንደ ኔት ዲፌንስ ኢንጂነሪንግ ወደ ተመታየት ያለበት ነው ይመስለኝ። ስለዚህ ጭምሩ ጥሩ ነው ፋይዳነቱን በእዳቸው ግድብ እየታየ ነው። አመሰግናለሁ። አሰላ ሰፋነ ከእስራኤል እኔ ባደረጋችሁት ቢኦኤ የምታረጉት ሁሉ በጣም ደስ የሚልና በጣም የሚያስደስት ነፃና ዲሞክራሲያዊ የሆነ የሁሉንም አስተያየቶች በትክክል የምታቀርቡና ሚዛና አቀራረብ ያላችሁ ቢኦኤ ከብዙ አንስቼ ተከታታያችሁና አድማጫችሁ ነኝ። ለጊዜው የመጀመሪያ የተሳትፎ ነው። ከእስራኤል አታሏ ሰፋኔ ቻው፣ ለሁላችሁ መልካም ጊዜ ይሁንላችሁ። ፕሮግራማችንን ከአጠቃለን ከመሰናበታችን በፊት አጠራጠር ያሉ የዓለም ዜና እናሰማለን። መንግስታቸው ካደጉ ሀገሮች ለሚገኝ እርዳታ ብሎ የፖሊሲ ለውጥ አድርጎ አያውቅም ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደፊትም በዚህ መንገድ የሚመጣ ለውጥ አይኖርም ሲሉ አስታወቁ። ጠቅላይ ሚኒስትሩ ይህን የገለጹት ባወጣቸው የተመሳሳይ ጾታ ግንኙነት ህግ ምክንያት በዩጋንዳ ላይ እየተደረገ ያለውን ጫና በማስመልከት ለተነሳ ጥያቄ መልስ ሲሰጡ ነው። ደቡብ ሱዳን ውስጥ ሰላማዊውን ሕዝብ የጥቃት ኢላማ የሚያደርጉትን ወይም ደግሞ የፖለቲካ ሂደቶችን የሚያበላሹትን ሲሉ የጠሯቸውን ዓለም አቀፉ ማህበረሰብ በእቀባ እንዲቀጣ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሷ አምባሳደር ሳማንታ ፓወርስ እያሳሰቡ ናቸው። የእስራኤል የጸጥታ ካቢኔ የፍልስጤም ተቀናቃኝ ወገኖች ሃማስና ፋታ እርቀ ሰላም አድርገው የአንድነት መንግስት ሊመሰርቱ ላላቸው እቅድ አጸፋ ምላሽ ለመስጠት ከፍልስጤማውያኑ ጋር የተያያዘው የሰላም ድርድር እንዲቋረጥ መወሰኑን የእስራኤል መገናኛ ብዙኃን ዘግበዋል። በዘገባዎቹ መሰረት እስራኤል ከዚህ በተጨማሪ በፍልስጤም አስተዳደር ላይ እቀባዎች ልትጥል ነው። የእስራኤሉ የጸጥታ ካቢኔ ከዚህ ውሳኔ የደረሰው ዛሬ ሐሙስ ስድስት ሰዓታት የፈጀ ውይይት ካደረገ በኋላ ነው። ቀደም ብሎ የሐማስን እና የፋታህን ውል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የነቀፉ ሲሆን የሰላሙን ንግግር እያወሳሰቡት ነው በማለት የፋታሁን መሪ የፍልስጤሞች ፕሬዚደንት ማህሙድ አባስን ነቅፈዋል። አያይዘውም ኔተንያሁ ሀማስ እስራኤል ትውደም የሚል ነፍሰ ገዳይ አሸባሪ ድርጅት ነው ሲሉ አውግዘው ሲሉ አውግዘዋል ዩናይትድ ስቴትስና የአውሮፓ ህብረትም ሀማስን በአሸባሪ ድርጅትነት ይመለከቱታል። ዩክራይን ውስጥ በመንግስቱ ጸጥታ ኃይሎችና በአገሪቱ ምስራቃዊ ክፍለ ግዛት በሚንቀሳቀሱት አፍቃሪ ሩሲያ ነውጠኞች መካከል በተካሄደ ውጊያ ቢያንስ አምስት ነውጠኞች መገደላቸው ተገልጧል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የዩክራይን የጦር ኃይል የወሰደውን እርምጃ ወንጀል ሲሉም አውግዘውታል። ደቡብ ሱዳን ውስጥ ሰላማዊውን ህዝብ የጥቃት ኢላማ የሚያደርጉትን ወይም ደግሞ የፖለቲካ ሂደቱን የሚያበላሹ ሲሉ የጠሯቸውን ዓለም አቀፉ ማህበረሰብ በእቀባ እንዲቀጣ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ እያሳሰቡ ናቸው። አምባሳደሯ ትናንት ረቡዕ በደቡብ ሱዳን ጉዳይ ላይ በተነጋገረው የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የተካፈሉ ሲሆን ባለፈው ሳምንት በቤንቲው በምትባለው ከተማ ስለደረሰው ጭፍጨፋ ዘግናኝ ፎቶዎችን ዲፕሎማቶች ተመልክተዋል ብለዋል። አማጽያኑ ቤንትዊ ከተማን ባለፈው ሳምንት ከተቆጣጠሩ በኋላ በብዙ መቶች የተቆጠሩ ሰላማዊ ሰዎችን በጎሳና በብሔረሰብ እየለያዩ ገድለዋል ሲል የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ከሷል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ ሶስት እስካሁን አራት ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅተዋል። በአማርኛው ፕሮግራም ነገማታ ከምሽቱ አንድ እስከ አንድ ተኩል ከዚያም በመደበኛው ከሶስት እንዳሁኑ እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲውሰራችን ከቴሌ ላይንባክ ና ከቴክኒክ መሐንዲሱ ከኬልቪን ጋር ያስተናግድ ናችሁ ቆንጂት ታዬና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ነገ እንገናኛለን። በሰላም እደሩ።